በአፍሪካ ህብረት የ50 ዓመታት ታሪክ ውስጥ ከቀድሞው የኢትዮጵያ ንጉሠ ነገሥት ቀዳማዊ አጼ ኃይለስላሴ የበለጠ አስተዋጽኦ ያደረገ መሪ የለም ሲሉ ዲፕሎማቱ ብርሃነ ደሬስ አስታወቁ። አቶ ብርሃነ የአፍሪቃን ህብረት 50ኛ ዓመት በዓል አስመልክቶ ከአሜሪካ ድምፅ ሬዲዮ ጋር ባደረጉት ቃለ ምልልስ ንጉሠ ነገሥቱ በአፍሪቃም ሆነ በአገራቸው ላበረከቱት አስተዋጽኦ መታሰቢያ ሊቆምላቸው ይገባል ሲሉም ተናግረዋል። አቶ ብርሃንን ያነጋግረው እስክንድር ፍሬው ዝርዝሩን ያቀርባል። ብርሃነ ዴሬሳ በውጭ ጉዳይ ሚኒስቴር በተባበሩት መንግስታት ድርጅትና በሌሎችም አካባቢዎች ሀገራቸውን ወክለው የሰሩ አንጋፋ ዲፕሎማት ኢትዮጵያዊ የፖለቲካ ሰው ናቸው። የዓለም ባንክን በመሳሰሉ ዓለም አቀፍ ድርጅቶችም ረዘም ላሉ ዓመታት አገልግለዋል። በ1997 በተካሄደው ምርጫ የአዲስ አበባን ምክር ቤት ሙሉ በሙሉ ያሸነፈው ቅንጅት የከተማዋን አስተዳደር ላለመረከብ መወሰኑን ተከትሎ ጊዜያዊ አስተዳደር ሲቋቋም ደግሞ ከንቲባ ሆነው አገልግለዋል። በዚህ ሁሉ ሂደት ውስጥ ያለፉት አቶ ብርሃነ የአፍሪካ አንድነት ድርጅት የዛሬ ሃምሳ ሲመሰረት የነበረውን ሁኔታም በሚገባ ያስታውሳሉ። እርሳቸው እንደሚሉት የካዛብላንካ እና የሞንድሮቪያ ቡድን በሚል ለሁለት የተከፈሉትን የአፍሪካ መሪዎች ያስማማው ቀዳማዊ ኃይለስላሴ የነበራቸው ተሰሚነት ነው። አንድ ሽማግሌ ሽማግሌ የምለው በክብር ነው። ለእኔ ሽማግሌ ማለት መሐላቸው ባይኖር የሚያከብሩት በጉልበት በገንዘቡ ሳይሆን በታሪኩ በሕሊናው እንትን ዓለም ላይ ላገኘው ክብር እነሱ የግድ መስጠት አለባቸው። እሳቸው ባይኖሩ አጼ ኃይለ ስላሴ ኢትዮጵያ እንደዚያ አይነት መሪ ባይኖራት በዚያን ጊዜ ምንም ይህ ውት አይደርስም አይቋቋምም ነበር ብዬ ነው ማምነው። ምክንያቱም ለአንድ ጥሩ ነገር ለመክሸፍ ትንሽ እንቅፋት ነው የሚያስፈልገው። ያችን እንቅፋት ያሳለፈችው ኢትዮጵያ ነች። መጀመሪያ ደረጃ አጼ ኃይለ ስላሴ ከዚያ አብሯቸው የተሰለፈው የተማረ ስራ ዓለም እንዲ ያለው ኃይል ቀዳማዊ ኃይለ ስላሴ በዓለም ደረጃ የነበራቸው ተወዳጅነትም ከፍተኛ ነው ይላሉ የቀድሞው ዲፕሎማት። ለማስታረቅ ያንን ሁለቱን በተለይ ሞኖሮቪያንና የካዛብላንካን ግሩፕ እንትን ለማለት እዚያ ሲጋብዟቸው አንደኛ አፄ ኃይለ ስላሴ የጸረ ፋሽስት አርበኛ ናቸው፣ ሂሮ ናቸው። በዓለም እንግዲህ እኛ ሆና አቋሽን እንጂ እንዲህ የምንላቸውን ሀበሻ የሚያደርገውን አይደለም። የዓለም ህብረተሰብ ግን ሰግዶላቸዋል። ዘንድሮ መከበር በጀመረው የአፍሪካ ህብረት አምሳኛ ዓመት በዓል የንጉሠ ነገሥቱ አስተዋጽኦ በበቂ ሁኔታ አልተገለጸም፣ ማስታወሻም አልቆመላቸውም በሚል ከአንዳንድ ወገኖች ስለሚሰጠው አስተያየትም አቶ ብርሃነን ጠይቅ ያለው መሰል አስተያየቶች የሚሰጡ ወገኖች በተለይ የመንግስት የመገናኛ ብዙሀን የኢትዮጵያን የአምሳ ዓመታት አስተዋጽኦ ሲገልጹ በሀያ ዓመቱ ላይ አተኩረዋል ይላሉ። አቶ ብርሃነ በሰጡት ምላሽ ዘገባዎቹ ይበልጥ ሚዛናዊ ሊሆኑ ይችሉ እንደነበር አመልክተዋል። የሀገሪቱ መሪዎች ግን ቀዳማዊ ኃይለስላሴን በተለያየ መንገድ መጥቀሳቸውን አቶ ብርሃነ አስታውሰዋል። የምንሸነፈው ኢትዮጵያውያኖች የሉኝታ እንዲሁ የራሳችንን ቀደም ቀደም ከማድረግ የሌላውን ቀደም ማድረግ ይሻላል በሚል ነው እንጂ አሁን ንግግራቸው ላይ በቀደም ዕለት ፕሬዚዳንት ግርማ የተናገሩትን ሰምተዋል። ከዚያ ደግሞ የንግግሩን መዝጊያ ጠቅላይ ሚኒስትር ኃይለማርያም ጆጃን ወይን ኮት በማድረግ ነው። እዚያ ከተናገሩት ሰዎች ፕሬዚዳንቶች ውስጥ ያልጠቀሳቸው እኔ ትዝ እንደ በሙሉ አላየውም፣ ግን አብዛኛውን አይቻለሁ አለ ካውንዳ። ሌሎቹ ሁሉ ኃይለ ሥላሴን ስም ጠርተው አመስግነው ነው ያለፉት። አቶ ብርሃን እንደሚሉት ንጉሠ ነገሥቱ በሀገራቸውም ሆነ በአፍሪካ ላደረጉት አስተዋጽኦ መታሰቢያ ሊቆምላቸው ይገባል። አሁን ሪዝነብል የሆነ ፕሮፖዛል ላፄ ኃይለ ሥላሴ እንዲህ ይደረግ የሚል ቢቀርብ እኔም ዴሞክራቲክ ሊምኩም ቮት ቢደረግበት ያሸንፋል ይታስ መታሰቢያ ይኖራቸው የሚል ያሸንፋል። ይህ ነው የምገምተው። ሊኖራቸውም ይገባል ብሎ ያስባል። በደንብ እሱንና እንኳን አፄ ኃይለስላሴንና በእኔ ትምህርት ከአባቴ የበለጠ ኢንቮልቭድ የሆኑት አፄ ኃይለስላሴ ናቸው። እኔ ጀነራል ዊንጌት ትምህርት ቤት ሆኜ ሐሙስ ከሰዓት በኋላ ማታ ራት ስንገባ የወይን ዘለላ አንድ ቀን ብርቱካን አንድ ቀን ሙዝ ይዘው የሚመጡልን እያንዳንዱን ጊዜ ከፈቀደላቸው ደግሞ ተማሪ ቆመው የሚያናግሩ ነው። በክሪስማስ ስጦታ የሚሰጡን ፈተና አልፈን ስንቀርብ ከእጃጅ ዛዛቱ ሲምቦሊከሊም ሆነ ሪያሊቲ ከእሳቸው እኩል እኔ አባቴ ለእኔ ምንም አላደረገም። ለትምህርት ደግሞ በእኔ ጀኔሬሽን ያለ ሰው ያንን ሁሉ ይመሰክርልሃል። ሌላው ቢቀርብ ለትምህርት ለሰጡት እንትን ሰውየው በጣም መከበርና የሀውልት ሐውልት ሊሰራላቸው ይገባል። ምንም ጥያቄ ጥርጣሬ የለኝም። በዚህ ባለፈው ቅዳሜ የተጀመረው የአፍሪካ ሕብረት ሃምሳኛ ዓመት በዓል አመቱን በሙሉ እንደሚቀጥል ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።